Agarinya report. የዓለም የምግብ ፕሮግራም ኢትዮጵያ የብር መግዛት አቅምን ካዳከመች ዋጋ ንረቱ እንደሚባባስ አስጠነቀቀም። የዓለም የምግብ ፕሮግራም የኢትዮጵያ የብር መግዛት አቅም ከተዳከመ የዋጋ ንረት እንደሚባባስ እና የነዳጅና የማዳበሪያ ዋጋ እንደሚጨምር አስጠንቅቋል። መንግስት የውጭ ኩባንያዎች በአስመጭነትና ላኪነት እንደዚሁም በችርቻሮና ጅምላ ንግድ እንዲሳተፉ የፈቀደው ከዓለም አቀፉ የገንዘብ ድርጅትና ከዓለም ባንክ ብድር ለማግኘት ሲል ሊሆን እንደሚችል ገልጿል። ሁለቱ ተቋማት የብር የመግዛት አቅም እንዲዳከም እንደሚፈልጉና እስካሁኑን የዋጋ ንረት ረጋጋትና ከዓለም አቀፍ የሸቀጦች ዋጋ መጨመር ጋር እንደሚያያይዙት አክሎ ገልጿል። ኢትዮጵያ ከዓለም አቀፉ የገንዘብ ድርጅትና ከዓለም ባንክ ከእያንዳንዳቸው 35 ቢሊዮን ዶላር ብድር ለማግኘት ድርድር ላይ እንደምትገኝ መረጃዎች ያመለክታሉ። የኢትዮጵያ ጠቅላላ የህዝብ ቁጥር 130 ሚሊዮን ገደማ ደረሰም። የተባበሩት መንግስታት የስነ ህዝብ ፈንድ ድርጅት እንደ አውሮፓውያን ዘመን አቆጣጠር የ2024 የኢትዮጵያን የስነ ህዝብ ሪፖርት የመንግስት የስራ ኃላፊዎች የተመድና የተለያዩ ዓለም አቀፍ ድርጅቶች በተገኙበት ይፋ አድርጓል። ሪፖርቱ የኢትዮጵያ ህዝብ ቁጥር ዘንድሮ 129.7 ሚሊዮን መድረሱንና ቁጥሩም በ28 ዓመት ውስጥ ራሱን እጥፍ እንደሚያደርግ አመልክቷል። ከአጠቃላይ ህዝቡ ከ0 እስከ 14 ዓመት 39 ቁጥር እስከ 19 ዓመት 23 በመቶ ከ10 እስከ 24 ዕድሜ 32 በመቶ እንደዚሁም ከ15 እስከ 64 ዕድሜ ክልል ውስጥ የሚገኙት ደግሞ 55 በመቶ እንደሆኑ ዓመታዊ ሪፖርቱ ጠቁሟል። ከሀገሪቱ ህዝብ 3 በመቶ 65 እና ከዛ በላይ ዕድሜ ያላቸው ዜጎች ሲሆኑ የሀገሪቱ የውልደት መጠን 39 በመቶ እና የመኖሪያ ዕድሜ ጣሪያ ደግሞ ወንዶች 64 እንደዚሁም ሴቶች 70 መሆኑን ሪፖርቱ አክሎ ገልጿል። ኢትዮጵያ ከናይጄሪያ በመቀጠል በአፍሪካ ሁለተኛዋ ባለግዙፍ ህዝብ ብዛት ተብላለች። ግንቦት 20 ከብሔራዊ በዓልነት ተሰረዘ። በፓርላማ የጸደቀው የህዝብ በዓላትና የበዓላት አከባበርን ለመወሰን የወጣው አዋጅ በልማድ ሲከበር የቆየውን ግንቦት 20 ብሔራዊ በዓልነቱን አስቀርቷል። የሰማዕታት ቀን ወይም የካቲት 12ና የብሔር ብሔረሰቦች ቀን ወይም ህዳር 29 መስሪያ ቤቶች ክፍት ሆነው ታስበው እንዲውሉም ወስኗል። በሀገር አቀፍ ደረጃ የሰንደቅ ዓላማ ቀን፣ የመከላከያ ቀን፣ የሴቶች ቀንና ሌሎችን በዓላት ታስበው የሚውሉ ናቸው ተብሏል። አዋጁ ተከብረው በሚውሉ ብሔራዊና ሃይማኖታዊ በዓላት ለህዝብ አገልግሎ ክፍት መደረግ አለባቸው ያላቸውን ተቋማትን ዝርዝር አስቀምጧል። እዚህም የዕለት ከዕለት ኑሮ አስፈላጊ የሆኑ የውሃ፣ የመብራት፣ የስልክና መሰረታዊ አገልግሎቶች፣ የጤና ተቋማትና መድኃኒት ቤቶች፣ ለህዝብ ደህንነት አስፈላጊ የሆኑ የደህንነት ተቋማት ማለትም የእሳት አደጋ መከላከልና አገልግሎት፣ እንደዚሁም የህዝብ ትራንስፖርት አገልግሎቶች፣ የነዳጅ ማደያዎች ክፍት ሆነው እንዲውሉ በአዋጁ ተቀምጠዋል። ምክር ቤቱ የህዝብ በዓላትንና የበዓላትን አከባበር ለመወሰን የወጣውን ረቂቅ አዋጅ በአንድ ድምፅ ታቅቦና በአብላጫ ድምጽ ድምፅ አጽድቆታል። ጸደቀው አዋጅ በሀገር አቀፍ ደረጃ የህዝብ በዓላትና በዓላትን አከባበር የሚመለከት ሲሆን ክልሎች በራሳቸው ነባራዊ ሁኔታ ህግ አውጥተው በክልል ደረጃ የሚከበሩ አዋጆችን አከባበር መወሰን ይችላሉም ተብሏል። ክልሎች በራሳቸው አዋጆችን አውጥተው አከባበሮቻቸውን መወሰን እንደሚችሉ ተመላክቷል። ኢትዮጵያውያን የሚበዙበት ስደተኞችን ያሳፈረች ጀልባ በጉዞ ላይ ሳለች ከየመን ባህር ዳርቻ አቅራቢያ ተገልብጣ ቢያንስ 49 ሰዎች መሞታቸው ተገለጸ። ከአደጋው የተረፉ ሰዎች ለነፍስ አድን ሰራተኞች እንደተናገሩት ጀልባዋ 250 የሚደርሱ ሰዎችን አሳፍራ የነበረ ሲሆን ለመገልበጥ አደጋ የተዳረገችውም በነፋስ ምክንያት መሆኑ ተጠቁሟል። በአደጋው መሞታቸው ከታወቁ 49 ሰዎች ውጭ ሌሎች 140 ሰዎች እስካሁን የደረሱበት እንዳልታወቀ የተነገረ ሲሆን እነሱን ለማግኘትም ፍለጋ እየተደረገ ነው ተብሏል በዚያ አሳዛኝ አደጋ ሕይወታቸውን ካጡት መካከል 31 ሴቶችና ስድስት ህጻናት እንደሚገኙበት ዓለም አቀፉ የስደተኞች ድርጅት አስታውቋል። በጀልባው ላይ የተሳፈሩት 90 ሴቶችና ህጻናትን ጨምሮ 145ቱ ኢትዮጵያውያንና 115ቱ ደግሞ ሶማሊያውያን ከቦሳሶ የተነሱት ባለፈው ሰኔ ሁለት ቀን 2016 ዓ ም ንጋት ላይ ሲሆን አደጋው የደረሰው ሰኞ እለት መሆኑ ለማወቅ ተችሏል። የፍትህ ሚኒስቴር የሽግግር ፍትህ ማስተግበሪያ ፍኖተ ካርታ ተዘጋጅቶ መጠናቀቁን ይፋ አደረገም። የፍትህ ፖሊሲው በተለያዩ ጊዜያት በሀገሪቱ የተከሰቱ መጠነ ሰፊ የሰብአዊ መብቶች ጥሰቶችንና ውስብስብ ችግሮችን በዘላቂነት ለመፍታት ያለመ እንደሆነ የፍትህ ሚኒስቴር በመግለጫው አመልክቷል። በወንጀል ተጠያቂነት፣ እውነትን ማፈላለግ ይፋ ማውጣትና እርቅ ማውረድ ጋር ተያይዞ ለሚከናወነው ሂደትም አስፈላጊ የሆኑ ተግባራትን ለማከናወን የሚረዳ የሽግግር ፍትህ ፖሊሲ አዘጋጅቶ ባለፈው ሚያዚያ ወር ለሚኒስትሮች ምክር ቤት አቅርቦ ማለትንም አስታውሳል። ፍኖተ ካርታው የሽግግር ፍትህን ተግባራዊ ለማድረግ የሚያስፈልጉ ነፃና ገለልተኛ ተቋማት ተቋቁመው የሽግግር ፍትህ ሂደት ተግባራዊ እስኪያደርጉ በተሰጠው ኃላፊነት መሰረት የሽግግር ፍትህ ማስተግበሪያ ፍኖተ ካርታው ተዘጋጅቶ ለውይይት ለባለድርሻ አካላት ማቅረቡን አስታውቋል። በሀገር ውስጥና በዓለም አቀፍ ደረጃ የሰብአዊ መብት ጥሰቶችን የሚከታተሉ ድርጅቶች ኢትዮጵያ ውስጥ በተለያዩ ጊዜያት ለተፈጸሙና እየተፈጸሙ የሚታዩ የሰብአዊ መብት ጥሰቶችን ተጠያቂነት እንዲሰፍን በተደጋጋሚ እየጠየቁ ነው። የመጪው 2017 በጀት ዓመት የኢትዮጵያ አጠቃላይ በጀት 971.2 ቢሊዮን ብር ሆኖ ለፓርላማ ቀረበ። ይህ ከ2016 በጀት ዓመት ጋር ሲነጻጸር የ21.1 በመቶ እድገት እንዳለው ረቂቅ በጀቱን ለምክር ቤቱ ያቀረቡት የገንዘብ ሚኒስትሩ አቶ አህመድ ሺዴ ተናግረዋል። ከዚህ የወጪ በጀት ውስጥ 451.3 ቢሊየን ብር ለመደበኛ በጀት፣ 283.2 ቢሊዮን ለካፒታል እንደዚሁም 236.7 ቢሊዮን ብር ለክልሎች የበጀት ድጋፍ ሆኖ መደል። ሉን ሚኒስትሩ አስረድተዋል። ለክልሎች ከተመደበው በጀት ውስጥ 14 ቢሊዮን ብር የሚሆነው የዘላቂ ልማቶችን ለማስፈጸም ለክልሎች የተመደበ ድጋፍ እንደሆነ አቶ አህመድ ሺዴ አክለው ተናግረዋል። ከቀረበው የፌዴራል መንግስት የወጪ በጀት ውስጥ ከፍተኛውን በጀት ለመደበኛው የተያዘ በጀት እንደሆነ የተናገሩት የገንዘብ ሚኒስትሩ ይህም የጠቅላላ ድርሻውን በጀት 4675 በመቶ ይይዛል ብለዋል። ሰኔ 30 ከሚጠናቀቀው ከ2016 በጀት ዓመት ጋርም ሲመሳከር የ29 በመቶ እድገት እንዳለው ተናግረዋል ተናግረዋል። ከመደበኛ በጀት ውስጥ 128.2 ቢሊዮን ብር ወይም 28.2 በመቶ ለደመወዝ ላበልና ለልዩ ልዩ ክፍያ የሚውል ሲሆን 320.4 ቢሊዮን ብር ወይም 71.8 በመቶ ደግሞ ለስራ ማስኬጃ እንደተደለደለ አቶ አህመድ ሽዴ ተናግረዋል። መንግስት በወንጀል የተገኘ ንብረትን ህጋዊ ከማስመሰል ወይም ሽብርተኝነትን በገንዘብ ከመርዳት ወንጀል ጋር በተያያዘ ያለ ፍርድ ቤት ትእዛዝ መገናኛዎችንና ደብዳቤዎችን እንዲጠልፍ ስልጣን የሚሰጥ ረቂቅ አዋጅ ለህዝብ ተወካዮች ምክር ቤት እንደቀረበ ተገለጸም። ረቂቅ አዋጁ የወንጀል መርማሪያ አካል አስቸኳይ ሁኔታ ካጋጥመው በአካባቢ ያገኘውን የአቃቢ ህግ ኃላፊ በማስፈቀድ ያለ ፍርድ ቤት ትእዛዝ መገናኛዎችን እንዲጠልፍ የሚፈቅድ እንደሆነ ተመላክቷል። በስራ ላይ ያለው አዋጅ ያለ ፍርድ ቤት መገናኛ ዘዴዎችን የመጥለፍ ስልጣን አልተሰጠውም። ረቂቅ አዋጁ በወንጀል የተገኘን ንብረት ህጋዊ በማስመሰል በፍርድ ቤት ጥፋተኝነት የተላለፈበት ግለሰብ ይከፍል የነበረውን የገንዘብ የቅጣት ጣሪያም ከመቶ ሺህ ብር ወደ አምስት መቶ ሺህ ብር ከፍ አድርጎታል ተብሏል። በመጨረሻም የኢሰማኮ ፕሬዝዳንት አቶ ካሳሁን ፎሎ ለቀጣዮቹ ሶስት ዓመታት የዓለም ሥራ ድርጅት የበላይ አካልን እንዲመሩ ተመረጡም። በጄኔቫ ስዊዘርላንድ እየተካሄደ ባለው የዓለም ሥራ ድርጅት አይኤልኦ 112ኛ ጉባኤ ከሠራተኞች ከመንግስታትና ከአሰሪዎች መካከል ለቀጣይ ሶስት ዓመታት በበላይነት የሚቆጣጠሩና የሚያስተዳድሩ የበላይ አካላትን መርጧል። በዚህም መሰረት የኢትዮጵያ ሠራተኞች ማኅበራት ኮንፌዴሬሽን ፕሬዚዳንት አቶ ካሳሁን ፎሎ ባገኙት ከፍተኛ ድምፅ የዓለም ሥራ ድርጅት ያስተዳድ ደር የበላይ አካልን ወይም ጋቨርኒንግ ቦዲ እንዲመሩ መመረጣቸውን ኢሰማኮ ወደ ስፍራው ያቀኑ የልዑካን ቡድን አባላትን ጠቅሶ አስታውቋል። የዓለም ሥራ ድርጅት ዋና ስራ አስፈጻሚ የሆነው ይህ የበላይ አካል የድርጅቱን ዋና ዲሬክተር ምርጫን ጨምሮ በድርጅቱ ፖሊሲዎች፣ መርሃ ግብሮችና በጀት ላይ ለሚቀጥሉት ሦስት ዓመታት የሚወስን ነው ተብሏል።